ዛሬ የጌታ ፍቃድ ሆኖ ጸጋው በስቶልን በሌላ ትምህርት እግዚአብሔር ሊባርከን ነው። ዛሬ ከዚህ በፊት ከተማርነው የጤና ትምህርት የሚቀጥል ነው ማለት ነው። እና ስለ ጤና ትምህርት በእውነት አስፈላጊ ነው ወይ የሚል እውነታን ለማንጸባረቅ ነው የምንፈልገው። ምክንያቱም ክርስቲያን የጤና ትምህርት ማወቅ አለበት ወይ የሚሉም አሉ አይ በቃ ሁሉ ነገር የክርስቲያን መሆን ያለበት በጸሎት እና በጸሎት ብቻ ነው የሚልም ሀሳብ የሚያነሱ ሰዎች አሉ። ኤንወይ ይህ ነገር መጽሐፍ ቅዱሳዊ ነው የጤናን ትምህርት መማራችን ወይስ አይደለም የሚለውን አይተን፣ ከዛም በኋላ በዚህ ክፉ ዘመን እንዴት በመልካም ሁኔታ መኖር እንደምንችል እግዚአብሔር የሚያስተምረን እንዲሁም ደግሞ የተገለጠውን እውነት አብረን እናያለን። ከዛ በፊት አጭር ጸሎት እናድርግ። የሰራዊት ጌታ እግዚአብሔር አምላክ አባታችን በሰማያት አለህ፣ ይህንን መልካም ጊዜ ስለሰጠን እናመሰግንሃለን። በዚህ ሰዓት ልጆችህ በተለያየ ቦታ ሆነው ይህንን ቃል የሚሰሙት ጌታ ሆይ ለኑሯቸው፣ ለህይወታቸው ተስማሚ የሆነ ቃል ይደርሳቸው ዘንድ፣ ለፈውስ ለራሳቸው እንዲሁም ደግሞ ሌሎችን መርዳት የሚያስችላቸውን እውቀትና እውነት ከዚህ ትምህርት ያገኙት ዘንድ ጌታ ሆይ ማጸናሃለሁ። እኔም ልጅህ ለህዝብህ የሚሆነውን ትክክለኛውን ቃል መናገር እንድችል ጌታ ሆይ አንተ በመንፈስ ቅዱስ አማካኝነት አንተ ምራኝ እማጸን አለው በልጅ በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። በ2018 በፈረንጆች ወርልድ ኢኮኖሚክ ፎረም ላይ የቀረበ አንድ ጥናት እንደሚያሳየው በዓለም ላይ በዓለም ላይ ከ50 ፐርሰንት በላይ የሚሆነው ህዝብ የክሮኒክ ዲዚዝ ወይም ደግሞ የማይድን በሽታ ታሚ ከ50 ፐርሰንት በላይ እና ያንን ጥናት መሰረት አድርገው በ2020 በአሜሪካ ከ2018 ላይ የተሰራው ይሄ ጥናት በ2020 በአሜሪካ ወደ አሜሪካ ህዝብ በአሁን ሰዓት ወደ 300 ሚሊዮን አካባቢ ነው። ከ300 ሚሊዮኑ 81 ሚሊዮን አሜሪካውያን አንድ ክሮኒክ በሽታ ሳይሆን መልቲፕል ክሮኒክ ዲዚዝ ታሚዎች ናቸው ይሆናሉ። አንድ ሳይሆን መልቲፕል ከአንድ በላይ እንግዲህ ያሉትን ክራይስቶች እንድታስተውሉ ለማሳየት ያህል ነው። ነገር ግን ይህ ጥናት ሲናገር ምንም እንኳን በሽታዎች እንደዚህ በሚደንቅ ሁኔታ እየጨመሩ ቢሆንም 99 ፐርሰንት ወይም ደግሞ 99 በመቶ የሚሆኑ ታዋሚዎች በራሳቸው ያናኗር ዘይቤ እንዲሁም ደግሞ ቤተሰቦቻቸው በሚረዷቸው እርዳታ በኑሯቸው ስታይል ብቻ በሽታቸውን ማስወገድ ይችላሉ። ያ የእግዚአብሔር ስም የተመሰገነ ይሁን። ይህ መልካም ዜና ነው። ስለዚህ በእጆቻችን ያሉትን ነገሮች እንዴት አድርገን መጠቀም እንችላለን? ሙሴን እግዚአብሔር በእጅ ምናለ ነው። ብዙ ቦታ ለምሳሌ ያችን የነቢይ ሚስት ባሏ ነቢይ ነበር። ከዛ በብድር እንዳለ ሞተ። ልጆቿ በባርነት ሊሄዱ ሲሉ ወደ ነቢዩ ኤልሳ መታ ምን ላድርግ? ምን ይሻለኛል? ብላ ስትለው ነቢዩ ኤልሳ በእጅሽ ምን አለ ነው ያላት። ስለዚህ እግዚአብሔር በእጃችሁ ምን ያህል ነው እንጂ የሚለን የተለየ ነገር እንድናመጣ አይፈልግም። በእጃችን ያለውን ነገር እንዴት ኦፕቲማይዝ ወይም ደግሞ በአግባቡ ተጠቅመን ኑሯችንን፣ ህይወታችንን፣ ጤንነታችንን እንዴት ማድረግ ማስተካከል እንችላለን የሚለውን ለማሳየት ያለው እና ይህ ጥናት ሲቀርብ አንድ የ62 ዓመት ጆይ የሚባል ሰው በህይወት በዚህ ዕድሜው ላይ ወደ ሰባት የሚደርሱ ክሮኒክ ዲዚዝ ወይም ደግሞ የማይድን ክሮኒክ ያው የማይድን በሚለው ልትተረጉመውና የማይድን በሽታ ታማሚ ነው። ሰባት እና ለዚህ ሰባት የሚሆኑ የማይድኑ በሽታዎች የታዘዘለት የመድኃኒት ብዛት ወደ አስራ ሰባት ነው እና ይህ ሰው ሲናገር ለረዥም ዘመን የነዚህ መድኃኒቶች ውጫቸዋለሁ የሚሰጡኝ ፋይዳ የላቸውም። ስለዚህ አልፎ አልፎ ወስዳቸዋለሁ፣ አልፎ አልፎም አልወስዳቸውም በቃ ስሞት ልሞት አይነት ነገር የሚል ተስፋ የመቁረጥ ህይወት ውስጥ እንደገባ ይህ ጥናት በጃንዋሪ ላይ በ2018 ወይም ደግሞ ከአንድ ዓመት በፊት ኦልሞስት ወደ አንድ ዓመት ተኩል አንድ ዓመት ተኩል የተሰራው ጥናት ያሳያል። ስለዚህ ምንድነው መፍትሄው ነው። በሆሴዕ መጽሐፍ አራት ቁጥር ስድስት ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል በማለት ይናገራል። ስለዚህ እውቀትን ያስፈልገናል ማለት ነው፣ ጤንነትን ለመጠበቅ ከዚህ በፊት ያላያችኋቸው ሁለት የተለያዩ ሌክቸሮች ወይም ደግሞ በጤና ላይ የተመሰረተ ትምህርቶች አሉ። እነሱን እንድታዩዋቸው ጋብዛችኋለሁ። በዚህ ቪዲዮ ላይ ባለ አድረስ ላይ ሄዳችሁ በዩቲዩብ ላይ ማግኘት ትችላላችሁ። እግዚአብሔር ከህዝቡ መካከል በሽታን ሊያጠፋ በሁለት አይነት መንገድ ሊያጠፋ እንደሚችል ተናግሯል። በዘጸአት ምዕራፍ 15 ቁጥር 26 ላይ እግዚአብሔር ሲናገር እርሱም አንተ አምላክን እግዚአብሔርን ቃል አጥብቀ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ስርዓቱንም ሁሉ ብትጠብቅ፣ በግብፅ ያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና ይላል። ስለዚህ እግዚ ቁጥር አንድ የሚያሳየው ሰው ለመፈወስ ወይም ደግሞ ለመዳን የእግዚአብሔርን ትእዛዝ መጠበቅ ነው። የእግዚአብሔር ትእዛዝ የጤናም ትእዛዝ አሉት። ለምሳሌ ዘሌዋውያን ምዕራፍ 11 ላይ ሄዳችሁ ስታነቡ የጤና መልእክት ነው። የጤና መልእክትም አሉት እግዚአብሔር። እንዲሁም ደግሞ መንፈሳዊም አለ። ሁለቱም አብሮ የሚሉ ናቸው። ለምሳሌ ዘጸአት 23 ቁጥር 5 አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃን ይባርካል፣ በሽታህንም ከመካከልህ አርቃለሁ ይላል። ስለዚህ በሽታ ከሰውነት ከሰው ሊርቅ የሚችለው በሁለት መሠረታዊ ነጥብ ነው። አንደኛው የእግዚአብሔርን ህግና ትእዛዝ ጠብቆ መኖር ነው። ሁለተኛው ደግሞ እህልና ውሃን የተባረከ እህልና ውሃን በመመገብ የሚገኝን ፈውስን ነው። እግዚአብሔር የተናገረ ያሉ አንድ ነገር ጠቅሼ በዚህ አጋጣሚ ለፍ ለምሳሌ በዘጻት ምዕራፍ 15 ቁጥር 26 ላይ በግብፃውያን ላይ ያመጣሁትን በሽታ አላደርስበ ይላል። ለመሆኑ ግብፃውያን ማየ በሽታ ነበረባቸው? ሪሰንትሊ በኮሎምቢያ ዩኒቨርሲቲ እንዲሁም ደሞ የተለያዩ ዩኒቨርሲቲዎች ባጠኑ ጥናት ግብጻውያን የካንሰር እንዲሁም የልብ በሽታ ተጠቂዎች ነበር። ዛሬ ሞደርን ወይም ደግሞ በዚህ ዘመናዊ ዘመን የምን የሚኖረው ማህበረሰብ ያለበትን በሽታ ግብፃውያን ይጠቁ እንደነበረ ከሞቱ ግብፃውያን ለረዥም ዘመን ሬሳዎቻቸውን ማስቀመጥ የሚችሉበት ቴክኖሎጂ ወይም ደግሞ ስልጣኔ ችላላቸው ያንን የሬሳ በመርመር ነው ይህንን ያወቁት። ስለዚህ የግብፃውያን ችግር የእግዚአብሔርን ትእዛዝ አለመጠበቅ ነው። አንደኛው መንፈሳዊን፣ ሁለተኛው ደግሞ ስጋዩን ሁለቱንም ትእዛዝ አለመጠበቅ ለግብፃውያን መታመም ምክንያት ሆነ። ስለዚህ ተመሳሳይ ፕሮብለም ወይም ደግሞ ተመሳሳይ ችግር ዛሬም ይመጣል ማለት ነው። ስለዚህ ልንጠነቀቅ ይገባል። ለምሳሌ እግዚአብሔር በብሉ ኪዳን አንድ ምሳሌ አስቀምጦልናል። ትክክለኛ የሆነ ሌሰን ማለት ነው። በኢሳያስ 38 በትንቢተ ኢሳያስ ምዕራፍ 38 ላይ ቁጥር አንድ ላይ ሄደን ስናነብ ሕዝቅያስ የሚባለው ንጉሥ ለሞት እስኪደርስ ድረስ ታሞ ነበር ይላል። ያ ታሞ የነበረ በጣም ሕዝቅያስ፣ ሄዳችሁ ታሪኩን በምታኑበት ጊዜ በጣም ጻድቅ የሚባል የይሁዳ ንጉሥ ነበር፣ በጣም ጻድቅ የሚባል። ስለዚህ ይህ ሕዝቅያስ ታሞ እያለ ከእግዚአብሔር የመጣው መልስ ግን ጥሩ አልነበረም። ቁጥር አንድ ላይ እግዚአብሔር እንዲህ ይላል ትሞታለ እንጂ በሕይወት አትኖርምና ቤትን አስተካክል አለው ይላል። በጣም ደስ የሚል ዜና አለ። በጣም ታማኝ ሆኖ እግዚአብሔርን ቤተ መቅደስ የሚወድ አገልግሎቱን የሚወድ ጣዖታትን ያስወገደ ንጉሥ በበሽታ ታሞ ከእግዚአብሔር የመጣለት መልእክት ትሞታለህ እንጂ አትድንም ሆነ። ሕዝቅያስ ደነገጠ። መቼም ደስ የሚል ዜና አለም። ስለዚህም ምን አደረገ ይላል ቁጥር ሁለት ላይ ሕዝቅያስን ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ ይላል። ጸሎት እንግዲህ አንድ ችግር ሲደርስብን ጸሎት የመጀመሪያ መልስ እንደሆነ በዚህ እናገኛለን። ከዛም በኋላ ይህንን ጸሎት ከጸለየ በኋላ ቁጥር አራት ላይ የእግዚአብሔር ቃል እንዲህ ሲል ወደ ኢሳያስ ነቢዩ ኢሳያስ መጣ። ቁጥር አምስት ሂድ ህዝቅያስ እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትህን ሰምቻለሁ እምባህንም አይቻለሁ እነሆ በእድሜ ላይ አስራ አምስት ዓመት ተጨምራለሁ ይላል። የእግዚአብሔር ስም የተመሰገነ፣ ጸሎትን የሚሰማ አምላክ ነው። ስለዚህ ሰው ሲታመም ቁጥር አንድ እና የመጀመሪያው መፍትሄ ወደ እግዚአብሔር መጸለይ ነው። እግዚአብሔር መንገዶች እንዲያሳይ ምክንያቱም በመዝሙረ ዳዊት ምዕራፍ 107 ቁጥር 20 ላይ ምን ይላል? ቃሉን ላከ ፈወሳቸውም፣ ከጥፋታቸውም አዳናቸው ይላል። ስለዚህ ከእግዚአብሔር ቃል ሊመጣልን ይገባል። ጌታ ሆይ፣ ሕዝቅያስ በዚህ ጸሎቱ የንስሐ ጊዜ እንደነበረው ምንም ጥያቄ የለም። እንዲሁም ደግሞ እግዚአብሔር ሆይ ይቅር በልኝ የሚል ሕይወት የኑዛዜ ጊዜ ነበረው። ስለዚህ ጸሎት ወሳኝነት ያለው ነገር ነው። ሰው ሲታመብን ወደ እግዚአብሔር መጸለይ ከእግዚአብሔር ዳይሬክሽን ወይም ደግሞ አቅጣጫን ማግኘት ያስፈልጋል። ሕዝቅያስ ይህንን ካደረገ በኋላ ከጸለይ በኋላ እነሆ ዐሥራ አምስት ዓመት ተጨምሬ ላለሁ ካለ በኋላ የመስጋናን ትንታኔ ነው። እዛ ትንቢተ ኢሳያስ ምዕራፍ 38 ላይ ሄዳችሁ ታነቡ ምታገኙት ከቁጥር አምስት በኋላ ነገር ግን ለሞት ያደረሰው ሕዝቅያስ ላይ የወጣ ወጥቶ የነበረው ቁስል ግን አልዳንም ይላል። ቁጥር 21 ላይ ነቢዩ ኢሳያስ ምን ይላል? ኢሳያስም የበለስ ጥፍጥፍ አምጥተው በባጩ ላይ ይለብጡት፣ እርሱም ይፈወሳል ብሎ ነበር ይላል። ስለዚህ አንድ ጸሎት፣ ሁለተኛ ደግሞ ሰው በአካባቢው ያለውን ነገር እንዴት መጠቀም እንደሚችል የሚያሳይ ነገር ነው። ስለዚህ አሁን እኔ ማወራቸው የበለስ ጥፍጥፉን ነው ማለት እንዴት ሰው በራሱ ሊያደርግ የሚችለውን ነገር ምንድን ነው የሚለውን ነው። ይህ በብሉይ ኪዳን ያለ ነገር ነው። ለምሳሌ ብዙ ሰዎች የተለያዩ በአካባቢያቸው ያሉትን ነገሮች መጠቀም እንደማያስፈልግ አድርገው የሚያወሩ ነቢያትንን ባይ አገልጋዮች ባዮች አሉ። ከመጽሐፍ ቅዱስ ሀሳብ ይጻረራል። አንደኛው አሁን ያነበብነው በትንቢተ ኢሳያስ ምዕራፍ 38 ቁጥር 21 ላይ ያለው ታሪክ ነው። የበለስ ጥፍጥፍ ቁስሉ ላይ ይለብጡ ብሎ ኢሳያስ ነው የተናገረው ነቢዩ። የዛሬ ነቢያቶች ይደረግላል፣ ይሆንላል፣ ይከናወንላል እያሉ የሚናገሩ ሰዎች ከመጽሐፍ ቅዱሳዊ ከመጽሐፍ ቅዱሳዊ አሰራር ባህል ጋር የሚቃረን አካሄድ ነው። ስለዚህ ሰው ሊጠቀም የሚገባቸው ነገሮች መጠቀም አለባቸው። ሕክምና መውሰድ ካለበት ሕክምና በዙሪያው በእጁ ያለውን ነገር መጠቀም ያለበትን መጠቀም ያስፈልጋል። ለምሳሌ ትንቢተ ህዝቅኤል ምዕራፍ 47 ቁጥር 12 ላይ እንደዚህ ይላል በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ይህ ቦታ ምድር ላይ አይመስልም፣ ወይም ደግሞ የወደቀችው ምድር ላይ አይመስልም። ይህ ቦታ በአዲስቷ ኢየሩሳሌም ወይም በአዲስቷ ምድር ላይ ይመስላል። ይህንን ለሚያረጋግጥልኝ ራእይ መጽሐፍ ላይ ነው። ራእይ ምዕራፍ 21 እና 22 በአዲስቷ ኢየሩሳሌም በአዲስቷ ምድር የሚሆነውን ነገር ነው የሚነግረን ራይ ምዕራፍ 22 ቁጥር 2 ላይ እንደዚህ ይላል በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የህይወት ዛፍ ነበር ይላል እንግዲህ ሕዝቅኤል 47 እየተናገረ ያለው ስለ ህይወት ዛፍ ነው ማለት የህይወት ዛፍ ነበረ የዛፉም ቅጠሎች ለህዝብ መፈወሻ ነበሩ ስለዚህ ብዙ ቅጠሎች በዙሪያችን ማወቅ የሚገባል ልንፈወስባቸው የሚገቡ ነገሮች አሉ ማለት ነው ልናጠና ይገባል ወገኖች ለዛ ነው በሆሴ መጽሐፍ ምዕራፍ አራት ቁጥር ስድስት ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልታልና እኔ ካህን እንዳትሆነ ይጠላሉ። ልንጥንቅ ይገባል። እውቀቶች፣ ትክክለኛ እውቀቶች ልናስተውላቸው የሚገባን ለራሳችን ጤንነት፣ እንዲሁም ደግሞ ሌሎች ጤነታቸው እንዲያገኘው የሚያስችለንን እውቀቶች ልናገኛቸው ይገባል። በእርግጥ ነው እነዚህ ቅጠላቅጠሎችን በመቀመም ብዙ ሰዎች እናድናለን በማለት ከጥንቆላ ጋር ያያያዙታል። እግዚአብሔር ይገሳቸው። ይሄ እውነታ እግዚአብሔር ለሰው ልጅ የሰጠው እውነት ነው እንጂ በድብቅ የሚሆን ነገር ነው፣ ግልጽ መሆን ያለበት። ስለዚህ በተቻለን አቅም ሁሉ ግልጽ የሆኑ እግዚአብሔር የፈጠራቸውን መድኃኒቶች ማስቀመጥ መቻል አለብን። አንደኛ ነው። ሁለተኛ በየማስታወቂያ ላይ በተለያዩ ቦታ ላይ ያለው ማያቸው መድረው መድኃኒት መድኃኒት የሚሉ ነው። ወገኖች ልንገራችሁ፣ ሰውነታችን የሚፈልገው በብዛት መድኃኒት አለ። ሰውነታችን የሚፈልገው ሰውነታችን የተሰራው ከሚድናለው ከቫይታሚን ነው ከኢሴንሻል ፋቲ አሲድ ወይም ደግሞ አስፈላጊ የሆኑ ኦይሎች ወይም ዘይቶች ነው። እንዲሁም ደግሞ አሚኖ አሲድ ፕሮቲን ነው። እነዚህ ቤዚክ ኤሌመንቶች ናቸው። ፉድ ምግብ ነው የሚያስፈልገን። ሰው ቁጥር አንድ ምግብ ነው። ከዛ ሰው በሽታ ይዘዋል የተለያየ ነገር የስ መድኃኒት መድኃኒት እንደ ሰፕሊመንታሪ የተወሰነ ነገር አድ የምናደግበት እንጂ ሰው በመድኃኒት ውጡ አይድንም። ይህንን ማወቅ አለበት። ሰው ሊድን የሚችለው በምግብ ነው። ምግባችን ነው መሳከል ያለበት ለዚህ ነው ኒትሪሽን ላይ መሰረት አድርጌ ባለፉት ሁለት ሌክቸሮች ያስተማርኩት። ስለዚህ ወደ እነሱን ሪፈር ማድረጉ ይጠቅመናል። ዛሬም የተወሰኑ ሀሳቦችን እነግራቸዋለሁ። ስለዚህ መጽሐፍ ቅዱሳዊ ነው። አዲስ ኪዳን ደግሞ ክርስቶስ አጠገባችን ካለበት ካሉ ነገሮች እንዴት መጠቀም እንዳለብን አንድ ምሳሌ የነገድን እስቲ እንመልከት። መቼም ክርስቶስ የዓለም የሰማይና ምድር ፈጣሪ እያንዳንዷ ቃል እኔ የምናገራት ቃል የፈለግኩትን ያደርጋል እንጂ በከንቱ ወደ እኔ አይመለስም ያለ አምላክ እያንዳንዱ ያደረጋትን ነገር በማስተዋልና በጥበብ መገንዘብና ማየት ያስፈልገናል ለምሳሌ ዮሐንስ ወንጌል ምዕራፍ 9 ከቁጥር አምስት ከሰባት ላይ በዓለም ሳለው የዓለም ብርሃን ነኝ ካለ በኋላ ይህን ብሎ ይህን የሚለው ላይ ቀደም ብላችሁ ስታነቡ ስለ አንድ ዓይነ ስውር ታሪክ ነው የሚያወራው እና ይህንን ብሎ ወደ መሬት እንትፍ አለ በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና፣ ሂድና በሰሊሆም መጥመቂያ ታጠባ አለው። ስለዚህም ሄዶ ታጠበ። እያየ መጠ ለምን ተዘፊትኩ። ክርስቶስ ለምሳሌ በማቴዎስ ምዕራፍ 9 ቁጥር 28 ላይ ወደ ቤትም በገባ ጊዜ እውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንዲችል ታምናላችሁን አላቸው። አዎን ጌታው ያሉት ቁጥር 29 በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን እንዳሰሰ አይኖቻቸውም ተከፈቱ። ይ ለምንድነው ክርስቶስ እዚህ ጋር ጭቃ አብክቶ መቀባትና ይህንን አይነ ስውር እንዲድን ይህንን መንገድ ያሳየው? አካላችሁኝ ከዙሪያችን ካሉ ነገሮች እንጠቀም፣ ሰዎችን መፈወስ እንድንችል የስ ለምሳሌ በማርቆስ ምዕራፍ 16 ከቁጥር 16 ጀምሮ ያመነው የተጠመቁ እነዚህ ነገሮች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ ድውያን ይፈውሳሉ እያለ ተናግሯል። ስ በጸሎት የሚፈወሱ ህመሞች አሉ ከዛ በላይ ግን ሊፈወሱ የማይችሉ አሉ። ነው የሚያመለክተን ነገር በዙሪያችን ካሉ ነገሮች እንጠቀም ነው። ክርስቶስ ኢየሱስ እንኳን ጭቃ አብኩቶ ያንን ሰውዬ አይኑን ቀብቶ ሂድ ታጠብ አለው። ስለዚህ የእግዚአብሔር ድርሻ ይሰራል፣ የሰውም ድርሻ አለው። ወደ ሄዶ ወደ ሴሎም ሄዶ ታጠበ፣ እያየ መጣ። ስቴፖች ዲቪኒቲ ፕላስ ዩማኒቲ የመለኮ ስራ እንዲሁም ደግሞ የሰው ልጅ ስራ የሚለውን ሀሳብ ለማየት ስለፈለግኩንም ይህንን ሀሳብ ለማቅረብ የፈለግኩም። ስለዚህ ይህ የምንኖርበት ዘመን ቅድም እንደነገርኳችሁ በዓለም ላይ 50 በመቶ የሚሆነው ህዝብ የማይድን በሽታ አትሊስት አንድ በሽታ አለበት ይላል፣ 50 በመቶ። ስለዚህ አሁን ደግሞ እየመጣ ያለው መልቲፕል ክሮኒክ ዲዚዝ ናቸው ወይም ደግሞ ከአንድ በላይ የሆኑ የማይድኑ በሽታዎች ናቸው። አንድ ሰው ደም ብዛት ሲይዘው ወዲያው ትንሽ ስቆይ ሰማላችሁ ስኳር አለበት ልብ፣ ከዛ ትንሽ ኩላሊት እያለ በቃ ሰው ይፈርሳል፣ አይናችሁ ትያየ። ስለዚህ ክፉ ዘመኑ ክፉ ነው። ዘመኑ ክፉ ሊሆን እንደሚችልም እግዚአብሔር አስቀድሞ ተናገረ። ለምሳሌ ኢሳይያስ ምዕራፍ 51 ቁጥር 6 ላይ አይናችሁን ወደ ሰማያት አንሱ፣ ወደ ታችም ወደ ምድር ተመልከቱ፣ ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች ይላል። ያለንበት ዘመን ነው። ምድር የሚሰጣትን ፍሬ እያፈራች ያልሆነችበት ዘመን ነው። ስለዚህ ምድር እንደ ልብስ የምታረጅበት ዘመን ይመጣል። እንዲሁም ክርስቶስ ሲናገር በማቴዎስ ምዕራፍ 24 ቁጥር 7 ስለ መጨረሻው ዘመን ሲናገር ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። ቸነፈር ፔስቲለንስ ወረሽኝ ነው፣ በሽታ ነው። ለምሳሌ በሽታ ከጥንት ጀምሮ አለ ካላችሁኝ፣ ለምሳሌ እኔ ጥንት ዘመን ወረሽኝ ባልና አንድ አይነት በሽታ ይመጣል። ለምሳሌ ፈንጣጣ የሆነ ቦታ ጥርግ አርጎ ዝቡን ይጨርሳል። የሚድን ይድናል፣ የሚያመልጥ ያመልጣል፣ ከዛ የሚተርፍ ይተርፋል። ፈንጣጣ ብቻ ነው በሽታው ወይም ደግሞ በልስቁት ሲላላቸው እንጂ በመሀከለኛው ክፍለ ዘመን ጉንፋንም ገዳይ በሽታ ነበር። ለምሳሌ ሰው ሲያነጥስ ዛሬም ይማርህ ይለዋል ሰው እና ያ ሊሆን የሚችለው በዛ በሚያነጥስበት ጊዜ ከመኖርና ወደ አመኖር መካከል ሰዎች ይመጣል ብለው አናሊስ ይሰጣሉ። ያ አይመስለኝም፤ ምክንያቱም ጥንት ዘመን አንድ ሰው ካነጠሰ ጉንፋን የያዘው ከዛ በቃ ሰው ይሄደ ማለት ነው ብሎ ስለሚታሰቡ ስለዚህ ጉንፋንና ሞት የተያያዘ ስለነበረ ዛሬ ሰው ባነጠሰ ቁጥር ይማር የሚባለው እንጂ ሰው በማነጠስ ይሞታል ማለት አይደለም። ከዚ ጋር የተያያዘ ነው። ጉንፋን በጣም ብዙ ሕዝብ ጨርሷል። ወረሽኞች ነበሩ። ስለ ፖሊዮ የተለያዩ ወረሽኞችን ማንሳት እንችላለን እና በአንድ የመጣሉ የተወሰነ ሰው ይጠርጋል። ከዛ በኋላ በሽታ የሚባል የድሮ ህዝብ አያቅ። አሁን ያለው ግን የተለየ ነው። ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ይህ ቸነፈር፣ ይህ ፔስቴላንስ፣ ይህ ወረሽኝ እንደዚህ እንደ ድሮ አንድ መጥቶ የሚጠርገውን ጠርጎ የሚያድነውን አድሎ የሚያመልጥ የሚሄድ የሚጠፋ አይደለም። ይህ ወረሽኝ፣ ይህ ቸነፈር ምድሪቷ ላይ ተሞልቶ ያለ ስለዚህ፣ እንዴት ነው ሰው ሊድን የሚችለው ነው። ስለዚህ ሊመጣ ያለውን አደጋ ክርስቶስ ተናግሯል። ለምሳሌ በኖ ዘመን ምድር በውሃ ልጠፋ ነውና ቅሬታው ይዳን ብሎ እግዚአብሔር በወሰነ ጊዜ ኖሆን ምን አለው መርከብ ስራ። ነው ምክንያቱስ እሱ ቅሬታ ነበር። እነድ ሰዎች ስለ ቅሬታ የተሳተ አሳሰባላቸው ቅሬታ ማለት ለእግዚአብሔር የቀሩ ነው። ለምሳሌ ኤልያስ እኔ ብቻ ይህን ቀረው ብሎ ሲናገር እግዚአብሔር ኖ አንተ ብቻ አለም፣ ሰባት ሺህ የሚያል ህዝብ ለበአል ያልሰገደ እንዲሁም ደግሞ ጣዖቱን ያልሳመ ለእኔ አያስቀርቻሉ ቅሬታ ለእግዚአብሔር ታምነው እስከ መጨረሻው የሚጸኑትን ለማመልከት ነው። ቅሬታ የሚል ቋንቋ እግዚአብሔር በየብታ የሚጠቀሙ ስለዚህ፣ ሙሴ በዛ ዘመን ቅሬታ ነበር። ይቅርታ ኖህ። ስለዚህ ኖህ ይድን ዘንድ እግዚአብሔር መርከብ ሥራ አለው። ምክንያት ውስጥ የጥፋት ውሃ ይመጣል። ስለዚህ በዚህ ዘመንስ እግዚአብሔር ቸነፈሩ ይመጣል፣ የማይቀር ነው፣ ያየነውም ነው። ስለዚህ ማምለጫ መንገድ እግዚአብሔር አላዘጋጀውም ወይ? በጥንት ዘመን ለነበረው ለቅዱሳን ለጻርቃን እንዳዘጋጀ ሁሉ በዛሬ ዘመንስ እነዛ የተዘጋጁ ነገሮች የሉም ወይ? ቅድም ለነገርኳችሁ ወርልድ ኢኮኖሚክ ፎረም በሰራው ሪሰርች 99 በመቶ የሚሆኑት እነዚህ በአሁን ዘመን ላይ የሚታዩ በሽታዎች የሰው ልጆች በአመጋገባቸው በአናኗራቸው ስታይል ሊያስተካክሉት ይችላሉ የሚል ዓለማዊ ጥንታኔ ያሉ። ስለዚህ መጽሐፍ ቅዱሳዊ ነው በዓለም ላይ ብሉዞንስ የሚባሉ ስለ ብሉዞን የተሰራ ሪሰርች ወይም ጥናት አለ እና በአለም ላይ አምስት አካባቢዎች አሉ፣ ሰዎች ረዥም እድሜ የሚኖሩበት። አንደኛው ጃፓን ነው። ጃፓን አካባቢ የምትገኝ ትንሽ ከተማ ወይም ትንሽ ቦታ አለች ኦኪናዋ የምትባል። እዛ ቦታ ላይ ህዝቡ በረዥም እድሜ ይኖራል። ሁለተኛው ግሪክ ነው። ኢካሪያ የሚባል ቦታ ላይ እንደዚሁ፣ እዛም ቦታ ሰዎች ረዥም እድሜ ይኖራል። ሶስተኛው ጣሊያን ነው ሳርዲና የሚባል ቦታ ነው ጣሊያን እንደዚሁ ረዥም እድሜ የሚኖሩ ህዝቦች ያሉበት ነው ጣሊያን ውስጥ። አራተኛው ኮስታሪካ ነው፣ ቦታውም ኒኮያ ይባላል። እንደዚሁ እዚህ ቦታም ሰዎች ረዥም እድሜ መኖር እንደሚችሉ ጥናቶች ያራግጣል። አምስተኛውና ሰዎችን ያስደነቀው ግን ካሊፎርኒያ ከተማ ውስጥ የሚኖሩ ህዝቦች ናቸው። ካሊፎርኒያ ውስጥ ካሊፎርኒያ ክፍለ ሀገር ነው ወይ ደግሞ ክልል ነው። በዛ ክልል ወይም ክፍለ ሀገር ውስጥ ሎማሊንዳ የምትባል ከተማ ላይ የሚኖሩ ህዝቦች ረዥም እድሜ ከአብዛኛው አሜሪካውያን በአማካኝ ከ10 ዓመት በላይ መኖር የሚችሉ ህዝቦች ተገኝቷል። እና ዓለምን ያስደነቀው ምክንያቱም አራቶቹ ስታያቸው ገበሬዎች ናቸው። ገጠር ውስጥ የሚኖሩ ናቸው። በምግባቸው ሁሉ ጤነኛ ነገሩን የሚያተኩር ነገር አለው። እነዚህ ግን ከተማ ውስጥ የኖሩ እንዴት ረዥም እድሜ ኖሩ የሚባለውን ጥናት ሲጠና፣ እነዚህ ሰዎች አመጋገባቸው ከሚበሉት ምግብ 33 በመቶ አትክልት ነው 27 በመቶ ፍራፍሬ ነው። ስለዚህ 27 እና 33ን ስትደምሩት ወደ 60 በመቶ የሚሆነው አትክልትና ፍራፍሬ ነው። ከዛ እንደንትን ሌጊዮምስ የሚባሉ 12 በመቶ ሌጊዮምስ ኤንድ ሶይ፣ እነዚህ እንደ አደንጓሬ፣ አኩሪ አተር አይነት 12 በመቶ ምግባቸው ውስጥ እኛ ሀገር አናውቀውም እንጂ ነቶች የሚባሉ አሉ። ነትስ ሁለት በመቶ እንዲሁም ደግሞ ሆልግሬን ለምሳሌ ስንዴ ከሆነ ይሄ እኛ ፍርኖ ዱቄት የምንለውን ሳይሆን ትክክለኛውን የዳሬት ወፍጮ ቤት የተፈጨውን ስንዴ ከነ ገለፈቱ ጥቁሩ ስንዴ ማለት እሱን ነው የሚበሉት። ገብስ ከሆነ ገብስ ከነከፈሩ ከበሩ ከነ ምናምኑ እነዛን አይነት ምግብ ነው የሚበሉትና አብዛኛው ተፈጥሯዊ የሆነ ምግብ ነው እነዚህ ሰዎች የሚመገቡት። ስለዚህ እነዚህ ማህበረሰቦች፣ ሌላኛው ደግሞ ክርስቲያኖች ናቸው። የሰባተኛ ቀን አድቬንቲስት አማኞች ናቸው። ለምሳሌ አንድ ዶክተር አለ። እድሜው መቶ አራት ነው። መቶ አራት ዓመት ኖሮት እስከ ዛሬ ድረስ ሰርጀሪ ይሰራል። ዶክተር ነው። እስታሁን ያክማል። መቶ አራት ዓመቱ ጥሮታውቷል፣ ግን ይሰራል። ስለዚህ በአመጋገብ ሰው ልጅ ገጠር ሳይኖር ተራራ ላይ ሳይኖር ሳያርስ ምን ሳይን ኑሮን ማስተካከል ይችላል ማለት ስለዚህ እነዚህ አምስቱ ከተሞች ብሉ ዞን የሚባሉት ከተሞች ወይም ቦታዎች ገጠሩ ሰው ሳይኖር ወይም እርሻ ላይ ሳይኖር የተለያየ ነገር ሳይሆን ከተማ ውስጥ የኖረ እንኳን ረዥም እድሜ ጤነኛ ረዥም እድሜ ብቻውን አለ። በጤንነትም ረዥም እድሜ መኖር ነው ወሳኝ። የታመሙ ረዥም እድሜ ምን ያደርጋል? ጤነኛ ሆኖ አመስጋኝ የሆነ ረዥም እድሜ መኖር እንደሚቻል እነዚህ ከካሊፎርኒያ ላይ ሎማ ሊንዳ ላይ የሚኖሩ ክርስቲያን ማህበረሰቦች ለዓለም አስመስክረዋል። ስለዚህ ለዓለም ትልቅ ትምህርት የሆኑ ናቸው። እነዚህ ሰዎች ኒው ስታርት የሚባለውን መሰረታዊ የጤና መርሆችን ይከተላሉ። ስምንት የጤና መሪዎች ኤን የሚያመለክተው ለኒትሪሽን ወይም ደግሞ የተመጣጠነ አመጋገብን ነው። ኢ የሚያመለክተው ኤክሰርሳይስ ወይም የሰውነት እንቅስቃሴን ነው። ደብሊው ኒው ቶታሊ ኒው ወተር ውሃን ነው። ስታርት ኤስ ሰንላይት ነው የጸሐይ ብርሃን ቲ ቴምፐራንስ መሻትን መግዛት ነው። እነዚህም በኋላ እንመጣባቸዋለን ወይም ሌላ ቀን እንመጣባቸዋለን። ኤ ለአየር ለንጹህ አየር ነው። አር ለሬስት ለረፍት ነው። ቲ ትረስቲንግ ጋድ ወይም ደግሞ በእግዚአብሔር መታመን እነዚህን አምስት እነዚህ ስምንት የጤና መርሆች የሰው ልጅ ሳያጓድላቸው ሳያሸራርፋቸው ሊጠቀምባቸው የሚገባ መርህ ነው። ይህ እግዚአብሔራዊ ከእግዚአብሔር የሆነ መልእክት ነው። ለምሳሌ የመጀመሪያዊ እግዚአብሔር እቅድ የሰው ልጅ ከፈጠረ በኋላ ዘፍጥረት ምዕራፍ አንድ ቁጥር 29 ላይ የመጀመሪያዊ እግዚአብሔር እቅድ ለሰው ልጅ የሰጠው ምግብ የምድር ሐመልማል ሁሉ የዛፍን ፍሬ ሁሉ ብሉ ነው ያላቸው። ዘፍጥረት ምዕራፍ አንድ ቁጥር 29 ስለዚህ እግዚአብሔር መቼም ዲዛይናችን ያውቃል። ለዚህ ለሰውነታችን የሚሆነውን ተስማሚ ምግብ ሲናገር የምድርን ሐመልማል ቅጠላ ቅጠል፣ እንዲሁም ደግሞ ፍሬ ዛፍን ፍሬ ፍሩቶች፣ የተለያዩ ነገሮችን ያዘዘበት ቦታ ነው። ዘፍጥረት ምዕራፍ 3 ቁጥር 18 ላይ ሁለተኛውን ሀሳብ እናገኛለን። 318 እሾህና አሜኬላ ታበቅልብሃለች የምድርን ቡቃያ ትበላለህ በማለት ይናገራል። ከሶስተኛ በኋላ ያለውን ዳግም በሌላ ቀን እንመለስበታለን። እግዚአብሔር ባታችሁ Jenny's Home my god. i'm lucky